ወደ ዕለቱ አቢይ ርዕስ እንለፍ። እንደ አውሮፓውያን የዘመን አቆጣጠር በሁለት ሺ ሰባት አመተ ምህረት በተካሄደው የኬንያ ፕሬዚዳንታዊ ምርጫ ወቅት የተነሳውን አመጽና ብጥብጥ አቀናብራችኋል ወይም እጃችሁ አለበት ሲል የዓለም አቀፉ የወንጀል ፍርድ ቤት አቃቤ ህግ ክስ ከመሠረተባቸው ስድስት ተጠርጣሪዎች መካከል ሶስቱ ዛሬ ሄግ ችሎት ፊት ቀርበዋል። ኦካምፖ ሲክስ በሚል በአቃቢ ህግ ስም በዘፈቀደ የሰየሙት እነዚህ ተጠርጣሪዎች የተከሰሱት በስብና ላይ በተፈጸመ ወንጀሎች ነው። ከአምስተርዳም ሎረን ኮሚቴው ያስተላለፈው ዘገባ አለ። ሰለሞን አባተ ለ ሃይለቱ አቢርስ እንዲህ አዘጋጅቶታል። ሦስቱ ተጠርጣሪዎች ወይም ተከሳሾች ወደ ሄግ ችሎት የመጡት ያለ አንዳች ማንገራገር ነው። ጥሪ ደረሳቸው፣ ቀረቡ። ሲመለሱም እንደ ነጻ ሰዎች ወጡ። ወዳሻቸው ማቅጣጫ በነጻነት ይሄዳሉ። እነዚህ ሰዎች በአዲሱ የኬንያ ጥምር መንግሥት ውስጥ ቁልፍ የፓርቲ ሰዎች የሚባሉት የቀድሞው የትምህርትና የኢንዱስትሪ ሚኒስትሮች ዊልያም ሩቶና ሄንሪ ኮስጌ እንዲሁም የራዲዮ ጋዜጠኛው ጆሹዋ ሳንግ ናቸው። የሁሉም ክስ አንድ አይነት ነው። ኬንያ ውስጥ በ2007 ዓ ም በፈረንጆቹ አቆጣጠር የተካሄደውን ፕሬዚደንታዊ ምርጫ ስታኮ ለተነሳው አመፃ ተጠያቂዎች ናቸው የሚል ነው ከአንድ ሺህ በላይ ሰው ተገድሏል በዚያ ብጥብጥ ወቅት ቁጥራቸው ከግማሽ ሚሊየን የሚል ኬንያውያን ደግሞ ተፈናቅለዋል ተሰደዋል ብዙዎችም ተሳደዋል የአሁኑ ኦካምፖ ሲክስ ተጠርጣሪዎች ችሎት ፊት የቀረቡትም በሰብዕና ላይ ወንጀል ፈጽማቸዋል ተብለው ነው። ሉዊስ ሞሪኖ ኦካምፖ ስድስቱን ኬንያውያን ለፍርድ እየጎተቱ ያሉት የዓለም አቀፉ ችሎት አቃቤ ህግ ናቸው። ያኔ አመጹ የተቀሰቀሰው የፕሬዝደንት ሞዋይ ኪባኪ ደጋፊዎች ለማጭበርበር ጥረት ማድረጋቸው እንደተገለጸ ነበር። የዛሬው ችሎት የተሰየመው ተከሳሾቹ መብቶቻቸውን ማወቃቸውንና የቀረበባቸውንም ክስ በትክክል መረዳታቸውን ለማረጋገጥ ነው። ሁሉም ተከሳሾች ሁሉም ነገር ግልጽ እንደሆነላቸው ተናግረዋል የቀድሞው የከፍተኛ ትምህርት ሚኒስትር ዊሊያም ሩቶ ግን የክሱን ዝርዝር ከአቃቢያን ህጉ ለማግኘት ያደርጉ የነበረው ጥረት የተሳካ እንዳልነበረ ለዳኛው ቅሬታቸውን አሰምተዋል ለእኔ በእነኚህ ክሶች ላይ የተቀመጡ ጉዳዮች በሲኒማ ላይ እንደሚታዩ አድራጎቶች አይነት ናቸው። ዳኛው ግን ለእንዲህ አይነቱ ስሞታ ወደፊት ችሎቱ ክፍት የሚሆንበት ጊዜ ይኖራል ሲሉ ሩቶን አቋርጠዋቸዋል። የዛሬ አምስት ወር ነሐሴ 26 2003 ዓ ም በኢትዮጵያ አቆጣጠር ተከሳሾቹ ወደ ሄግ ይመልሳሉ። ያኔ አቃቢ ሕጉ ክሳቸውን በንባብ ሲያሰሙ እነርሱም መልስ ይስጡ አይስጡ ይወሰናል። በሌላ በኩል ግን ጉዳዩን እዚሁ እቤቴ ውስጥ አየዋለሁ ሲል የኬንያ መንግሥት ዓለም አቀፉ የወንጀል ችሎት ከፍርድ ሂደቱ እንዲወጣ የጥያቄ ደብዳቤ ጽፏል። ይህን አቤቱታም ዳኞቹ እያዩት ነውና በዚህም ላይ ይወስናሉ። ነገ ደግሞ ምክትል ጠቅላይ ሚኒስትሩን ኡሁሩ ኬንያታን ጨምሮ ሌሎች ሦስት የታወቁ የኬንያ ፖለቲከኞች ለተመሳሳይ ጉዳይ ሄግ ዳኞቹ ፊት ይቀርባሉ።